እንደ ጎርጎራውያኑ አቆጣጠር ከግንቦት ወር 954 ዓ ም ጀምሮ በኢትዮጵያ የተለያዩ ክፍሎች የዩራኒየም ክምችት መገኘቱን ኒውዮርክ ታይምስ እና ሌሎችም የመገናኛ አውታሮች በዘገባቸው አስታውቀው ነበር። ሆኖም ይህን ለተለያዩ የምርት ግባቶች እና ከፍተኛ ኢንዱስትሪዎች እጅግ ጠቃሚና ተፈላጊ የሆነ የተፈጥሮ ሀብት ሀገሪቱ ጥቅም ላይ ሳታውለው ለበርካታ ዓመታት ቆይታለች። በቅርቡ ግን በሩሲያ በተካሄደው 11ኛው ዓለም አቀፉ የአቶም ኤክስፖ ጉባኤ ላይ የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር ጌታውን መክሩያና የሩሲያ መንግስት አቶሚክ ኢነርጂ ኮርፖሬሽን ዳይሬክተር ጄኔራል አሌክሲ ሌካቼቭ የኒኩሊየር ቴክኖሎጂን ጥቅም ላይ ለመዋል የሚያስችል የሁለትዮሽ የትግበራ ፍኖተ ካርታ ስምምነት ተፈራርመዋል። ይኸው ስምምነት የኒኩሊየር ቴክኖሎጂን ለኃይል ማመንጫ፣ ለግብርና፣ ለኢንዱስትሪው ዘርፍ ግብዓት የሚውሉ ዘመናዊ ቁሶችን ለማምረትና የሕክምናውን ዘርፍ ለማዘመን ጥቅም ላይ ለመዋል የሚያስችል መሆኑንም የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ አቶ ጀማል በከር በተለይ ለዶቸቨለ ዲደብሊው ገልጸዋል። ዓለማችን አሁን ባለበት ደረጃ ቴክኖሎጂዎች የሚተስፋፉ ባሉበት እዚ ሁለተኛ ኛ ሀገር ከሌሎቹ ሀገሮች ጋር ከሻፕ ለማድረግ የቴክኖሎጂ ተጠቃሚነት በሚውሉበት ሁኔታ ባለፈው ጊዜ ክብር ሚኒስትራቸው የገቡባቸው ፈረም ነው። በአጠቃላይ ይሄ የተለያዩ ነገሮች ለአፈር ለጤና፣ እና ሌሎች ይህ ቴክኖሎጂ ማበልጠቅ አለብን ነው መጠቀም አለብን። የኒኩሌር ቴክኖሎጂን በኢትዮጵያ ማስፋፋት፣ በተለይም በዓለም እያደገ የመጣውን የህክምና ዘርፍ በኢትዮጵያ በማዘመን የጨረር ህክምና አገልግሎቶችን ለህብረተሰቡ በተመጣጣኝ ዋጋ ለማዳረስ እንዲሁም በከፍ ከፍተኛ የውጭ ምንዛሬ በሌሎች ሀገራት እንደ ካንሰር ያሉ በሽታዎችን ለመታከም ህሙማን ያወጡት የነበረውን ወጪ ለማስቀረት እና ለመንግስት ፈተና የሆነውን የውጭ ምንዛሬ እጥረትም ለመቅረፍ ይረዳሉ የሚሉት ሚኒስትሩ ከዚህም ባሻገር የቀዶ ጥገና ህክምናን የተቀላጠፈ በማድረግ ረገድ ከፍተኛ ጠቀሜታ ይኖረዋል ሲሉ ሚኒስትር ዴታው አቶ ጀማል አስረድተዋል። ቴክኖሎጂው ትላልቅ ኢንዱስትሪዎችን በኢትዮጵያ ለመገንባት ብሎም በዝናብ ላይ ጥገኛ ከሆነው የኃይል ማመንጫ ኢትዮጵያን በማላቀቅ ወደ ድብልቅ የኤነርጂ አማራጮችም ለማሸጋገር اميتها اللون يا لوط. ይህንን ቴክኖሎጂ በቀጣይ ደር ህብረተሰባችንም የተለያዩ አሁኑ ካንሰር እነዚህ ካንሰርን ትሪት ለማድረግ ለጊዜ መጎነት ለበ ነው። እንግዲህ ከሌሎችም አካባቢ እኛም ተወዳዳሪ የሆነ ዳይቨርሲፋይድ የሆነም የኤነርጂ ምንጭን በቀጣይ የሚታሰብበት ሁኔታዎች ይኖራሉ። ይሄ ነው የምንጠቀምበትና ይሄንኑ ለማድረግ ነው ዋናው ሀሳቡ ይሄው ነው። በሀገራችን ሪሶርስ ላይ ያለንም መንግስት፣ ይህንኑ እያየ ተጠቃሚነቱ የሚረጋገጥ የህዝብንም ኑሮ የሚያሻሽልበትን ሁኔታ እያየን በጥናትም በሌሎችም እየለየን እየደገፉ እና በዛ ኢትዮጵያ እንደ ኦፓል የከበረ ማዕድን እንዲሁም ለሞባይል ስልኮችና ልዩ ልዩ የኤሌክትሮኒክስ ምርቶች ግብዓት እጅግ ተፈላጊ የሆነውን ታንታለም ጨምሮ ለኒኩሊር ቴክኖሎጂ ምርት የሚያገለግለው የዩራኒየም ክምችት እንዳላት ቢታወቅም በምርቶቹ ሽያጭና ገቢ ላይ መንግስትን ግልጽነት ይጎለዋል የሚሉ ነቀፌታና ትችቶች በተለያዩ ወቅቶች ሲሰነዘሩ ቆይተዋል። በተለይ በሚኒስቴር መስሪያ ቤቱ አሁን ለመጀመር የታቀደው የኒኩሊር ቴክኖሎጂ ዓለም አቀፍ ሰላማዊ የኒኩሊር ቴክኖሎጂ ስምምነት ሰነዶችን በማክበር ለተፈለገው አገልግሎት ብቻ ጥቅም ላይ የመዋሉን ሂደት በተመለከተ የትግበራ ፍኖተ ካርታ ስምምነቱ ምን ያህል ግልጽነት የተሞላው ነው ስንል የኢኖቬሽን ና ቴክኖሎጂ ሚኒስትር ዴታውን አቶ ጀማል በከር ጠይቀናቸው ነበር። ዋናው ሰላማዊ ሆነ እኛም እንዳገር ይህንኑ በዚህ በፊት የፈረምናቸው ሰላማዊ ተጠቃሚ ሁኔታዎች አሉ። እንግዲህ በጦርነት አይደለም፣ በሰላማዊ በሆነ መልኩ ለመጠቀም የሚሆኑት ሁኔታ ነው። የኢኖቬሽን ና ቴክኖሎጂ ሚኒስቴር የኒኩለር ቴክኖሎጂን በኢትዮጵያ ለማስፋፋት ከጀመረው እንቅስቃሴ ጎን ለጎን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲም የኒውክሌር ግንባታ፣ የባዮቴክኖሎጂዎች፣ ዘላቂ የኃይል አቅርቦትና የሁለተኛና ሶስተኛ ዲግሪ ተማሪዎች የምርምር ስራዎቻቸውን የሚያከናውኑባቸው ሌሎች የልህቀት ማዕከላትን አቋቁሞ ሀገሪቱ ዓለም ከደረሰችበት ዘመናዊ የእድገት ደረጃ ለማድረስ ጥረት እያደረገ ሲሆን ለምርምር ቴክኖሎጂ ስርጸት ተግባራት የሚያገለግል ግዙፍ የቤተ ሙከራ ማዕከላትን ያካተተ ተጨማሪ ህንጻም ለመገንባት እየተዘጋጀ መሆኑን በቅርቧል። i